የዋልድባን ገዳም የሚያራቁት የደን ምንጣሮ እየተካሄደ መሆኑን ጫካው እየተቃጠለ መሆኑን፣ በተለይ ዛሬማ አካባቢ የከሰል ንግድ እየተካሄደ መሆኑን የሚናገር ጥቆማ ደረሰን። ሁኔታውን ለማጣራት አዲሱ አበበ ወደ ዋልድባ በዚያውም ወደ አስተዳደሩ ደውሎ ተከታዩን አቀናብሯል። ከዚህ ቀደም በዋልድባ ጉዳይ ያወያየኋቸውን አባት አግኝቼ በቅድሚያ የጠየኳቸው ጥቆማው እውነት ነው የሚለውን ነበር። አዎ፣ ትክክል ነው። የሰማኸው ነገር እውነት ነው። ዋልባ ገዳም ውስጥ ነው እየተመነጠረ ያለ። በማህበር ተደራጅተው ፍቃዱን የሰጠው ደግሞ የአድርቃይ ወረዳ አስተዳደርና ግብርና ጽህፈት ቤት ነው። በደንብ በዚህ ሙያ ያላቸው ሰዎች ከአርባ ምንጭ፣ ከጎጃም ሌላም ቦታ ከተለያዩ ቦታ የሚያከስሉና የክፍል ሙያ ያላቸውን ሰዎች በመቅጠር ገዳም ውስጥ አስገብተው በጣም ሰፊ የሆነ ጥቅጥቅ ያለው እየመነጠሩ ብዙ ለብዙ ብዙ ጊዜ እድሜ ያስቆጠረ ደን ነው። እሱን መንጥረው እያከሰሉ ወደ ትግራይ ነው በትላልቅ መኪናዎች የሚወስዷቸው እና በየወሩ ፍቃዱን ማሳደስ አለባቸው። ፍቃዱን ሲያሳድሱ ደግሞ ስምንት ስምንት ሺ ብር በወር ይከፍላሉ። በእነሱ ውስጥም ያሉ ሰዎች ማለት አድርቃይ ወረዳ ውስጥ ያሉ ሰዎች በዚህ በአክሲዮኑ ተደራጅተው አምስት አምስት ሺህ ብር በመክፈል አክሲዮኑ ከግብርና ባለሙያዎችም ከአስተዳደር ውስጥም ከከተማው ነዋሪም ከአድርቃይ የገቡ አሉ። አብዛኛዎቹ የገቡት የትግራይ ተወላጆች ናቸው እዚ አድርቃይ የሚኖሩት እና ፍቃዱን የሰጣቸውም የአድርቃይ ወረዳ ግብርና ጽሕፈት ቤት ነው። ፈቃዱ ተገኘ የተባለው ከአስተዳደሩ በተለይም ከግብርናው ክፍል ከሆነ እውነት የክፍሉ ኃላፊ የተባለውን ፈቃድ ሰጥተዋል? ከሰጡስ ለምን ፈቃድ ለማግኘት ስምንት ሺህ የሚከፈለውስ? አድርቃይ ላሉ ባለ አክሲዮኖች አምስት ሺህ በየወሩ መክፈላቸውስ ይሄ እውነት ነው? በወቅቱ የአድርቃይ አስተዳደር ግብርና ክፍል ኃላፊ የነበሩትና አሁን ግን የመተማ ከንቲባ አቶ እሸቴ ሞላን አግኝቼ ነበር። በእኔ ፊርማ በእኔ ምናምን አንድም የወጣ ደብዳቤ የለም። ያም ብቻም አይደለም፣ በየወሩ የሚከፈል ብር ምንም የለም። ፈቃዱ ግን ፈቃዱ ግን ፈቃዱ ምን ማድረጊያ ነው? ቶሸቴ ፍቃዱ የሚሰጠው አንደኛ አርሶ አደሮቹ የራሳቸው ማሳ ነው፣ ውሃ የሚተኛበት ማለት ነው። እሺ፣ ግድቡ ውሃ በሚሆናበት ጊዜ ባክ ሂዶ ብዙ እንትን አካባቢዎችን ይሸፍናል። ከገዳሙ ጋር ንክኬ ሳ ወደ አርሶ አደሮች ማሳ ያለው ማለት ነው። ከገዳሙ ጋር አይገናኝም። ከገዳሙ ጋር በሚገናኝ ሰው ለገዳሙ ከገዳሙ ባለ ጉዳይ ላይ አደለም ፈቃድ ስንሰጥ የነበረው ኦልሬዲ ቀበሌው ዛ አካባቢ ያለው ቀበሌ የሚልክ የነበር አንደኛ ያን ማሳው የአርሶ አደሮች ማሳ ነው። እንደገና ደግሞ ውሃ ይተኛበታል። ስለዚህ ውሃ ከሚተኛበት ከሚከስር የእኛ የቀበሌው አጠቃላይ ያለው አመራር ምናምን ት ይሰበሰብና ወደ ግብርና ይልካል። ከዛም በኋላ እንደ አጋጣሚ ያው በተለያዩ ጉዳዮች ላይ እኔም አልነበርኩም። በእኔ ፊርም አንድም የወጣ ደብዳቤ የለም። በወቅቱ ይህ ጥያቄ እኔ ጋር ቀርቦም አያውቅም። ውሃ የተኛበት መሬት የራሳቸው መሆኑን ምስክር የሚያመጡ አርሶ አደሮች ፍቃድ እንደሚጠይቁ ባጭሩ፣ መሬቱ የኔ ነው የሚል ማንም ሰው አስመስክሮ በዚያ አካባቢ ወንዝ ላይ ያረፈውን ዛፍ ለመቁረጥ ወይም ለማክሰል ፍቃድ ይጠይቃል ነው ቀደም ሲል አባ የአድርቃይ ቀበሌ ኃላፊ የሆኑትን አቶ ሞላ ጫቅሌን አንስተውልኝ ነበር። አቶ ሞላ ምን ይላሉ? እዚህ ከገዳሙ ጋር ተያይዞ በእርግጥ አንዳንድ ሰዎች የሚያነሱት ነገር አለ። ምን ወልቃይት ስኳር ፋብሪካ ግድብ አለ፣ ዘሪማ ወንዝ የሚገደብበት። እሺ። እና እሱ ግድቡ ከሚሰራበት እና ውሃው ወደ ላይ ከሚመለስበት ከሚቆምበት አካባቢ ያለውን ውሃው የሚያርፍበት ቦታ ዛፍ አለው እና ዛፍ ለጃልባ ቀዘፋ አሳ እርባታን በእግረ መንገዱ ስለሚካሄድ ለአሳው መርዝ ይኖረዋል። ዛፎች ባለው ካሉ መርዝ ይኖረዋል። ለጃልባ ቀዘፋም ምች ሁኔታ አይፈጥርም። የሚል በጥናት የተረጋገጠ ሁኔታ ውሃ የሚያርፍበት በካርታ የተከለለ ቦታ አለ። እሺ። እና እሱ የተከለለው ቦታ ላይ ያለው ነገር እንዲወገድ በሚል ያው እንጨቱ ከሚከስር መከሰል አለበት የሚል የሆነ የተፈጥሮ ሀብት ባለሙያዎች የሆነ መረጃ ሰጥተዋል። እንዲከሰል ማለት ነው። እሺ ምናልባት ግን ከገዳሙ ጋር ተያይዞ ያለው ነገር ትክክል አይደለም፣ ሰል መከሰል የለበትም በሚል ህብረተሰቡም ሀሳቡን አቅርባል። ወረዳውም ቀደርቃ ወረዳ አመራርን ቁጭ ባይቶ ትክክል አይደለም በሚል በአሁኑ ሰዓት እንዲቆም የተደረገበት ሁኔታ ነው ያለ። በተጨባጭ ቁሟል። ግን ወደ ዘጠኝ የሚሆኑ የህዝብ ተወካዮች ሂደው ቦታውን እንዲያዩትና መቆሙንና ለመቆሙ እንዲያረጋግጡ መልዕክት ተሰጥተው አይተው እንዲመጡ ሰዎች ተመልምለው የተላኩበት ሁኔታ ነው ያለ። አሁን እንግዲህ ከሰል ማክሰሉ ቆሟል። የሚጠራው ጉዳይ ሁለት ነው። አንዱ ከገዳሙ ጋራ በእርግጥ ከሰል ማክሰሉ ይገናኝ ወይም ይያያዝ ከሆነ የሚያያዝ ከሆነ በእርግጥ ይህን ፍቃድ መጀመሪያ ማን እንደሰጠ ማግኘት ነው። እንደገና ወደ አባ ልመለስና ከሰል ማክሰሉ እንዴት እንደቆመ የገለጡልኝን ላሰማ። የቆመው በአካባቢው ህብረተሰብ ንቅናቄ ነው። ሰኔ ሀያ አምስት ቀን አሊ የተባለ ቀበሌ ይህንን ጥቆማ ሲሰማ ህዝቡ በመሰባሰብና በመነጋገር በተለይ የታጠቁ ገበሬዎች በመሰባሰብ ወደ ዘሪማ ቀበሌ በመሄድ አቶ ሞላ የተባለውን የቀበሌ ሊቀመንበር ወይም አስተዳዳሪ ገዳሙ እየተመነጠረ ለምን ዝም ብለህ ታያለህ? ብለው ይህን ጥያቄ ሲያቀርቡለት፣ እኔ የማውቀው ነገር የለኝም፣ ነገር ግን ይሄ አለ ከተባለ ሰዎችን እንላክና ወደ ገዳሙ አጣርተው ይምጡ ከዚያ በኋላ በኋላ እናስቆማል የሚል መመሪያ ሰጣቸው። ወዲያው ህዝቡ ሰው ይመርጥና ሀያ ሰዎች ነው። እነዚያን ሰዎች ወደ ገዳሙ ይልካቸዋል። ገዳሙ ውስጥ ሲልካቸው በትክክል የተነገረው ወሬ እውነት ስለሆነ የሚመነጥሩትንና ክስል የሚያከስሉትን ሰዎች አግኝተው በማሰር አስራ ሰባት ሰዎች አስረው ሰባት መቶ አምሳ ኩንታል ተደርድሮ አገኙ። ከሰዓት በኋላ ወደ ዘሪማ እዛዋቸው ተመለሱ። አስረው ሰዎቹ ወደ ቀበሌው ወደ ቀበሌው ህዝቡን አሳሪው ማለት ነው። አዎ አቶ ሞላም ይህንን ሀሳብ ከህዝቡ ጎን በመቆም በትክክል ጥሩ አድርጋቸዋል በማለት ተቀብየዋለሁ የሚል አብሮ ከህዝቡ ጎን ቆመ። አሁን ምንድን ነው የሚካሄደው ያለው? ከሰሉ ማክሰል ቆሟል። ሰዎቹም ታሰሩ። ተፈቱ ወይስ እንዳንድ ታሰሩ ናቸው? እነሱ ተፈተው ፍቃድ የሰጠው አካል ማን ነው ተብሎ ፍተሻ፣ ስተሻ ሲደረግ የአድርቃይ ግብርና የነበሩ ሰዎች አቶ መኮንን፣ አቶ አበበ፣ አቶ ሙሉአለም የተባሉ ሶስት ሰዎች፣ ሌላ ሁለትም አሉ። ስማቸውን አላወቅኳቸውም። አምስት ሰዎች በቁጥጥር ስር ውለው ፖሊስ ምርመራውን እያጣራ ነው። እነዚያኞቹ ለተወሰነ ቀን ከታሰሩ በኋላ ቢያንስ ከሳምንት በላይ ታስረው ተለቀዋል። አሁን በቦታው ላይ ደርሱ ተለቀዋል። ሌሎች እንደገና የሚፈለጉ ሰዎች አሉ። አቶ አራአያ የአባቱን ስም አላውቀውም። አቶ ዘነበ፣ መቶ አለቃ ደጀን የተባሉ ሰዎችም እየተፈለጉ ነው። አብረው ባክሲዮኑ ገዳሙ እንዲመነጠርና እየተመነጠረ ያው የሚያገኙትን ገቢና ትርፍ አብረው የሚካፈሉ ናቸው። ሌሎችም አሉ። ይሄ ምንጣረው ግን ከስኳር ፋብሪካ ስኳር ፋብሪካ ታቅደው ነበር። አሁን ይለቅ አይለቅ ይጀመር አይጀመር አላውቅም። ከእሱ ጋር የተያያዘ ይሆን ስኳር ፋብሪካው። አቶ አዲሱ ምን ጊዜም አይሰራ ይሄ በእርግጠኝነት የምንናገረው ነው። የወልቃይ ስኳር ፕሮጀክት እስካሁንም አልጀመረም፣ ስራም አልተፈጸመምም። ሊጀምርም አይችልም፣ ወደፊትም አይጀምርም። ዋና ጉዳይ ያለው አድርቃይ አስተዳዳሪ አቶ ሰርካለም ወርቄ ዘንድ ይሆናል። ያም በእርግጥ ፈቃድ ተሰጥቶ ከሆነ ነው። ፈቃድን የሰጠው ክፍል ማን ነው የሚለው ዋና ጥያቄ ነውና የዚህ ነገር ማሰሪያም ደግሞ ያ በመሆኑ አቶ ሰርካለምን ዛሬ ፈልጌ አላገኘኋቸውም። ነገ ወይም ሳገኛቸው ቁርጡን ይዤ መልሳለሁ። ለአሁኑ ሰላም።